በጠቅላይ ሚኒስትር ኃይለማርያም የካቢኔ መዋቅር ካሉ ሰላሳ ሚኒስትሮች መካከል ሲሶ ያህል ከከፍተኛ ትምህርት ተቋማትና ምርምር ማዕከላት የመጡ ናቸው። በሕዝብ ዘንድ ብዛም ከማይታወቁት ከእነዚህ ተሿሚዎች ውስጥ የተወሰኑት ከሚመሩት ሚኒስተር መስሪያ ቤት ጋር የተያያዘ የትምህርትና የስራ ልምድ ያላቸው ናቸው። ጠቅላይ ሚኒስትር ኃይለማርያም ለተወካዮች ምክር ቤት ትናንትና ሲናገሩ እውቀትና ክህሎት ያላቸውን እነዚህን ተሿሚዎች ለማግኘት ብዙ አፈላልገዋል። ጠቅላይ ሚኒስተሩ ፈልግ ያገኟቸው ያሏቸው ሚኒስትሮቹን ቢሆኑ ግን ከትችት አላመለጡም። ከተቃዋሚዎች እስከ የማኅበራዊ ድረገጽ ተሳታፊዎች የሚኒስትሮቹን አዲስነትና ብቃት ጥያቄ ውስጥ ከተዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መረራ ጉዲና ከሚኒስትሮቹ ውስጥ ሁለቱን በምሳሌነት ያነሳሉ። ምሁራን ናቸው ቢባሉም በተቋሞቻቸው ውስጥ እያሉ ይፈጽሙት የነበረው ተማሪዎችን ለጉዳት የሚያጋልጥ ነበር ሲሉ ይከሳሉ። እና እነዚህ ምሁራን አንተ የምትችላቸውም እኮ ኢህአዴግ ሰሩ የነበረ ሲያገለግሉ የነበሩ ናቸው እንጂ አዲስ አዲስ አይደለም። እኔ የሚሰማቸው ሰዎች ማለቴ ነው። ያደ ግን በማገልገል የታወቁ ነበሩ ማለቴ ነው። አንዳንዶቹ እኮ የምናጋጭ አሁን ወለጋ ዩኒቨርሲቲ ዩኒቨርሲቲ አረማ ዩኒቨርሲቲ የነበሩ ሰዎች እኮ የኦሮሞ ወጣቶች እኮ ጋር ጠውነት ውስጥ የነበሩ ሲከሷቸው የነበሩ ሲያሳስሩን ነበር ስሉ የነበሩ ወጣቶች ናቸው ትንቢት ኦሮሞዎች እዛ ውስጥ አለው የሚለው ሌሎች ተቾች ደግሞ በዓለም አቀፍ የምርምር መጽሄቶች ላይ ጽሁፎችን ማሳተም እንዴት የሚኒስተር መምረጫ መስፈርት ውስጥ እንደገባ ይጠይቃሉ። ካቢኔው የዩኒቨርሲቲ ሴኔት መሰለ ያሉም አሉ። አንዳንዶች ከፍተኛ ትምህርት ተቋማትና ሌሎች መስሪያ ቤቶች ውስጥ አላፊ ሆነው መስራት ሚኒስተር መስሪያ ቤቶችን ከመምራት የተለየ እንደሆነ ተከራክረዋል። በትናንትናው የካቢኔ ምስረታ ሹመት ያገኙት አዲሱ የኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ግን ሚኒስትሮቹ አቅም አላቸው የሚል ምልከታ አላቸው። የተሻለ የሚናገረው ውጤት እንደሆነ እና ጊዜውን ጠብቆ ያንን መመልከት እንደሚያስፈልግ ይናገራሉ። ይህን ፖዘቲቭ የማየው ደግሞ ውጤት ነው የተሻለ የሚናገረው። ብዙ ጊዜ እንግዲህ በኢትዮጵያ ፖለቲካ ታሪክ የተሻለ ተናጋሪዎች፣ የተሻለ ብዙ የሚናገሩ ሰዎች የተሻለ ፖለቲሽያን የሆኑ አድርጎ መገመት አለ። አሁን ግን ይሄ የካንዶ ፓራዳይም ሽፍት ይመስለኛል። የተሻለ ስራ የሚሰሩ፣ ሰርቶ የሚያሰሉ፣ በስራ የሚያምኑ፣ በሀገር ተጠቃሚነት በዜጋ ተጠቃሚነት የሚያምኑ ሰዎች ስራ ውስጥ በሚገጥሙበት ጊዜ የሚበዙ ጥያቄዎች እንደዚህ ይቀጥላሉ ብያላምንም ዜጎችን አሳትፎ አገሪቷን ወደ ተሻለው መምራት ይችላሉ ብዬ ገምታለሁ። አዲሱ ካቢኔ በርግጥ የቴክኖክራቶች ስብስብ ነው የሚለው ጥያቄ ማከራከሩን ቀጥሏል። የተሿሚዎቹን የትምህርትና የስራ ልምድ ቃኝተው በምሁርነታቸውና ባለሙያነታቸው የተስማሙ እንዳሉ ሁሉ የእነርሱ በካቢኔው መካተት ብቻ የጠቅላይ ሚኒስተር ኃይለማርያምን አስተዳደር የቴክኖክራት መንግስት አያስብለውም የሚሉ አሉ። ለመሆኑ የቴክኖክራት መንግስት ማለት ምን ማለት ነው? በኒውዮርክ ዩኒቨርሲቲ የፖለቲካ ፕሮፌሰር ለሆኑት ጆሹዋ ተከር የቴክኖክራት መንግስት ማለት የሙሉ ጊዜ ፖለቲከኞች ያልሆኑ ሚኒስትሮችን በአባልነት ያቀፈ ነው። እነዚህ ሚኒስትሮች የፖለቲካ ፓርቲ አባል መሆን እንደማይጠበቅባቸው ነገር ግን በተሰማሩበት ዘርፍ ባለሙያ መሆን ግድ እንደሚላቸው ይተነትናሉ። በብያኔው መሰረት የቴክኖክራት መንግስት ማለት የሚኒስቴር መስሪያ ቤት ኃላፊዎች ምክትላቸውና በመንግስት መስሪያ ቤት ከፍተኛ ቦታ ያላቸው ሰዎች መንግስት ከመሰረተው የፖለቲካ ፓርቲ ወይም ከአጋሮቹ ሳይሆኑ ሲቀሩ ነው። ቴክኖክራት መንግስት የሚባልበት ምክንያት ሚኒስቴር መስሪያ ቤት ለመምራት የሚያስፈልገው ክህሎት ያላቸው ነገር ግን እራሳቸው ፖለቲከኛ ያልሆኑትን ስለሚያካትት ነው። የቴክኖክራት መንግስት የሚለውን ቃል ስንጠቀም ከፖለቲካ ፓርቲዎች ጋር ንክኬ የሌላቸው ሰዎችና ባለሙያዎች መሆናቸውን ለመግለጽ ነው። ዶክተር ነገሪ የአዲሱ ካቢኔ አባላት ቴክኖክራቶች መሆናቸውን በልበ ሙሉነት ይመሰክራሉ። እነዚህ ምሁራን ለእውነትም ቴክኖክራት ናቸው። ለምሳሌ አንዳንዶቹን በዓለም አቀፍ ትልልቅ ተቋማትን በዩኤን ያሉት ተቋማት ውስጥ አልፎም በአህጉር ደረጃም ከዛም በሀገር ውስጡም ትልልቅ ድርጅቶችን የመሩ ነገር ግን በፖለቲካል አፍሊዬሽን ብቻ የማያምኑና የሀገር ፍቅር ያላቸው ሰዎች ናቸው እና ኃላፊነቱ ከተሰጣቸው በኋላ ዝም ብሎ የተሰጣቸውን የሚቀበሉ ይሆናሉ ብዬ አላምን። የኮሚኒኬሽን ሚኒስትሩ ይህን ቢሉም በብዙዎች ዘንድ ግን ሹመቱ ያልተመለሱ ብዙ ጥያቄዎችን እንደደቀነ ነው።